ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። ጽዮን ግርማ ማብራኛለች። ሰላም፣ እንደምናመሻችሁ። የዛሬው ጉዞ በስፋት ኦሮሚያ ላይ ያተኩራል። ማንኛውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ ሃይማኖት ጉባኤ አሳሰበ። በሀገራችን በተለያዩ አካባቢዎች በተከሰተው አለመግባባት ምክንያት ሕይወታቸውን ያጡና ንብረታቸው የወደመባቸው ዜጎች የሚቋቋሙበት ሁኔታ እንዲመቻች እንጠይቃለን። በትላንትናው ዕለት ከአዲስ አበባ ከተማ ወጣ ብሎ የተገደለችው አሜሪካዊት የእጽዋት አጥኚ ሽሮይን ግሬይ መሆኗን የድህረ ዶክትሬት ትምህርቷን የምትከታተልበት ዩሲ ዴቪስ አስታወቀ። ሻረን ግሬይ በዩሲ ዴቪስ የድህረ ዶክትሬት ስነ እጽዋት አጥኚ ነበረች። የእጽዋት ሥራ ስሮችን አስተዳደግና በአስቸጋሪ ሁኔታዎች እንዴት እንደሚቋቋሙ ነበር የምታጠናው። በሌላ ዜና ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን 9 ኢንተርኔት አምደኞች አንዱ ናትናኤል ፈለቀና የዞን 9 አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ቢወስንም ፖሊስ ተጨማሪ የምርመራ ጊዜ ይሰጠኝ በማለቱ ለነገ ተቀጥሯል። በወቅታዊ ሁኔታ ላይ ትላንት ከሶስት ምሁራን ጋር ያደረግነው ውይይት ዛሬ ሶስተኛው ክፍል ይቀጥላል እኔ ግን እንደሚመስለኝ ይሄ የህግ ቅጠጠ እና ፖሊስ የሚፈታ ችግር ሳይሆን ይሄ ትንከባለ የቆየ የፖለቲካ ችግር ነጸብራቅ ነው ብዬ ነው ማስበው እና ግጭቱ የተፈጠረበትን ዋናው ነገር ስናየው ምንድን ነው ተቃውሞ በሚያደርገው ህዝብ ላይ ሁለት ነገር ተደርጓል አንደኛ አስለቃሽ ድርስ ተለቋል ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው ኔ ሌሎች ዘገባዎችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማ አስተሻገሩ ዜና እናስቀድም። በድጋሚ እንደምናመሻችሁ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ ይመጥቻለሁ። ማንኛውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ የሃይማኖት ጉባኤ አሳሰበ። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ ባወጣው የአቋም መግለጫ ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ ባርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቀዋል። ሕዝቡም ከጥላቻ ከአድማና ከሁከት እንዲርቅ፣ ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ አስተላልፏል። ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀና የዞን ዘጠኝ አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ቢወስንም ፖሊስ ተጨማሪ የጊዜ ምርመራ ቀጠሮ ይሰጠኝ በማለቱ ለነገ ተቀጥሯል። አድማጮች የሁለቱን ዜናዎች ዝርዝር ከዜና በኋላ በሚኖረን ጊዜ ይዘንላችሁ እንመለሳለን። ከትላንት በስቲያ ማክሰኞ ኢትዮጵያ ውስጥ ከአዲስ አበባ ወጣ ብሎ በሚገኝ አካባቢ ትጓዝበት የነበረ መኪና ላይ ለተቃውሞ የወጡ ሰዎች በወረወሩት ድንጋይ ተመታ ህይወቷ ያለፈው አሜሪካዊት ሻረን ግሬግ የተባለች ተመራማሪ መሆኗን የካሊፎርኒያ ዩኒቨርሲቲ ዩኤስ ዴቪስ ባለስልጣናት አስታወቁ። በዩኒቨርሲቲው የእጽዋት ስነ ህይወት ክፍል ከፍተኛ ተመራማሪ የነበረችው ሻረን ዴቪስ ወደ ኢትዮጵያ የተጓዘችው ከምርመራ ስራዋ ጋር በተያያዘ ስብሰባ ለማካሄድ እንደነበርና ዩኒቨርሲቲው አመልክቷል። ከእርሷ ጋር መኪና ውስጥ አብሮ በመጓዝ ላይ የነበረ ሌላ የካሊፎርኒያ ዩኒቨርሲቲ እጽዋት ስነ ህይወት ክፍል ተመራማሪ ምንም ጉዳት እንዳልደረሰበትና ወደ ዩናይትድ ስቴትስ እየተመለሰ መሆኑን የዩኒቨርሲቲው ባለስልጣናት አስታውቀዋል። ቀደም ሲል በአዲስ አበባ የዩናይትድ ስቴትስ ኤምባሲ የሟቿን ማንነት በውል ሳይገልጽ አንድ የዩናይትድ ስቴትስ ዜጋ በድንጋይ ተመቶ በደረሰበት ጉዳት ህይወቱ አልፈዋል ማለቱ ይታወሳል። የጽንፈኛ እስላማዊ ቡድን የአልሸባብ አባላት መሆናቸውን የሚጠረጥር የታጠቁ አጥቂዎች ከሶማሊያ በሚያዋስነው የኬንያ ከተማ ማንዴራ ከተማ የመኖሪያ ሰፈር ላይ ጥቃት ማድረሳቸው ተገለጸ። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከምሽቱ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር። ማንኛውም ክፍል ከምንም በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ የሃይማኖት ጉባኤ አሳሰበ። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ በወጣው የአቋም መግለጫ ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ በአርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ሕዝቡም ከጥላቻ ከአድማና ከውከት እንዲርቅና ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ አስተላልፈዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አድርሶናል። አድማጮቻችን የቴክኒክ እክል ገጥሞን ነው። አስቀድመን እንደገለጽንላችሁ የኢትዮጵያ የሃይማኖት ጉባኤ ማንኛውም ክፍል ከምንም በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ አሳስቧል። ጉባኤው በወቅቱ የአገሪቱ ሁኔታ አስመልክቶ ያወጣውን መግለጫ አስመልክቶ ነው። ከኢትዮጵያ የደረሰን ዘገባ። ከሁሉም በላይ ደግሞ ኃላፊነት ያለበት መንግሥት በመሆኑ በአርቆ አስተዋይነት በአባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። እናንተስ ምን ትላላችሁ? ፌስቡክ ላይ አት ቪኦኤ አምሃሪክ አት ቪኦኤ አምሃሪክ ፌስቡክ ላይ አስተያየቶቻችሁን ስጡን። እንግዲህ የሃይማኖት መሪዎቹ ሁሉም ከጥላቻ ከአድማና ከሁከት እንዲርቅ አሳስበዋል። ዘገባው እንደደረሰን የቴክኒክ ችግሩን እንዳስተካከልን የምናቀርበው ይሆናል። ወደ ሌላ ዘገባ እንለፍ። ረብ ሁለት ከአዲስ አበባ ከተማ ወጣ ብሎ የተገደለችው አሜሪካዊት የእጽዋት አጥኚ ሻረን ግሬይ መሆኗን የድህረ ዶክትሬት ትምህርቷን የምትከታተልበት ዩሲ ደቪስ ዩኒቨርሲቲ አስታወቀ። የሥነ ሕይወት አጥኚዋ በኢትዮጵያ መገደሏ የትምህርት ተቋሙን በእጅጉ እንዳሳዘነው ቃል አቀባዩ ለዝግጅት ክፍላችን ገልጸዋል። የ30 ዓመቷ ሻረን ግሬይ ከአዲስ አበባ ከተማ ወጣ ብሎ ስትጓዝበት በነበረው መኪና ላይ ድንጋይ በወረወሩ ሰዎች በደረሰባት ጉዳት ህይወቷ ማለፉን የዩሲ ዴቪስ ዩኒቨርሲቲ ቃል አቀባይ አንዲ ፌል በዛሬው ዕለት ገልጸውልናል። ሻረን ግሬይ በዩሲ ዴቪስ የድረ ዶክትሬት ስነ እጽዋት አጥኚ ነበረች። የእጽዋት ሥራ ሥሮችን አስተዳደግና በአስቸጋሪ ሁኔታዎች እንዴት እንደሚቋቋሙ ነበር የምታጠናው። ወደ ኢትዮጵያ የተጓዘችው ከአንድ የኔዘርላንድስ የሥነ ሕይወት ምህዳር ጥናት ቡድን ጋር በኢትዮጵያ ሊሠራ የታቀደ መርሃ ግብር ዙሪያ ለመወያየት ነበር። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የግሬን አሟሟት አስመልክቶ ባወጣው መግለጫ የምትጓዝበት ሚኒባስ በድንጋይ ከተመታ በኋላ በደረሰባት ጉዳት ሕይወቷ አልፏል ብሏል። የዩኒቨርስቲው ቃል አቀባይ ስለ ሻረን ግሬን አሟሟት እንዲህ ብለዋል። ዝርዝር ሁኔታው ግልጽ አይደለም። ያለኝ መረጃ በውጭ ጉዳይ መስሪያ ቤቱ የወጣው መግለጫና በተለያዩ የመገናኛ ብዙሐን የተዘገበው ነው። አንዲት አሜሪካዊት የምትጓዝበት መኪና በድንጋይ ከተደበደበ በኋላ በደረሰባት ጉዳት ሞታለች የሚል በተቃውሞ ሰልፈኞች የተወረወረ መሆኑንና ሟቿም የእኛ አጥኚ መሆኗን እናውቃለን። ከዚያ ውጭ ተጨማሪ መረጃ የለኝም። ሻረን ግሬይ ጋር አብራ የተጓዘች ሌላ የዩኒቨርሲቲው አጥኚ መመኖሯን ከትምህርት ተቋሙ ተረድተናል። በወቅቱ አብረው ከነበሩ ያገኛችሁት መረጃ አለ ወይ የሚል ጥያቄ ለቃል አቀባዩ ፌል አቅርቤ ነበር። በአሁኑ ወቅት ይህንን ሀቅ አላረጋገጥንም። የግል ምርጫዋን ለመጠበቅ ስሟንም አንጠቅስም። ነገር ግን የዩሲ ዴቪስ ሠራተኛ ከሟች ጋር አብራ ተጉዛ ነበር። የደረሰባት ጉዳት የለም። ወደ ዩናይትድ ስቴትስ ጉዞ ላይ መሆኗን ግን እናውቃለን። ዩሲ ዴቪስ ዩኒቨርሲቲ በግድያው ከፍተኛ ሀዘን ላይ መሆኑን ጨምረው ቃል አቀባዩ ገልጸዋል። ለዩኒቨርስቲው ማህበረሰብ ከባድ ድንጋጤን የፈጠረ አሳዛኝ ክስተት ነው። ኢትዮጵያ ላለፉት አስር ወራት በተለያዩ ወቅቶች በመቶዎች የሚቆጠሩ ዜጎችን ሕይወት የቀጠፉ ሰላማዊ ሰልፎችና ሁከቶች ሲከናወኑባት ቆይተዋል። እሁድ ዕለት በቢሾፍቱ ከተማ የኢሬቻ በዓል ሲከበር የደረሰው እልቂትን ተከትሎ በተለያዩ የኦሮሚያ ከተሞች ሰልፎች ቀጥለዋል። ቀደም ሲል በእስር ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀና የዞን ዘጠኝ ጸሐፊዎች አባል ያልሆኑት ጸደቀ ድጋፌና አዲስ ዓለም ደስታ ዛሬ በዋስ እንዲፈቱ ፍርድ ቤት ቢወስንም ፖሊስ ተጨማሪ የምርመራ ጊዜ ይሰጠኝ በማለቱ ለነገ ተቀጥሯል። የናትናኤልን ጠበቃ አመሃ መኮንንን ጽዮን ግርማ አነጋግራለች። ትላንትና ፍርድ ቤት ቀርቦ ነበረ። ትላንትም የቀረበው ነው ቄራ ምድብ ፌደ መጀመሪያ ደረጃ ፍርድ ቤት አንደኛ ወንጀል ችሎት ነው። ትላንት ቀርቦ በነበረ ጊዜ ያው እኔ አልቀረብኩም፣ በድንገትም ተይዞ ስለነበረ። ለማንኛውም ግን ጉዳዩ የተመለከተው ፍርድ ቤት ፖሊስ የተከታሾችን የአስብጣት አሻራ መቀበል አለብኝ አልተቀበልኩም ስላለ እናም የምርመራ መዝገቡን ይዞ ቀርቦ ስላልነበረ እና ሰያድም ሆነ ጓደኞችን በቁጥጥር ስር ሲያደርግ የተሰበሰበው ማስረጃ የነበረ ለመሆኑ እንኳን የሚያሳይ ነገር ይዞ ቀርቦ ስላልነበረ ሁለት ትዕዛዝ ሰጥቶ ነው ለዛሬ የተቀጠረው። አንደኛ የአስር ጣት አሻራን እንዲወስ፣ ሁለተኛ የምርመራ መዝገቡን ይዞ እንዲቀርብ ነበረ ያዘለው። በዛሬ ሁለት የምርመራ መዝገብ ነው ያለው ወደ ሁለት የሚጠጉ ምስክሮችን ቃል ተቀብ ይበታል ያለው ሰነድ ይዞ ቀርቧል። የአስር ጣት አሻራ የተባለውን ግን እንዳልተቀበለ የገለጸው ምክንያቱ ሲጠየቅም አባሎቻችን ሁሉ በሌላ ስራ ላይ ነበሩ በሚል ነው የገለጠው። ይሄ ፍርድ ቤቱ በፍርድ ቤቱ ውስጥ የነበረን ታዛቢ በትዝብ የተመለከተው ጉዳይ ነበረ። ለማንኛውም ይህም ይሄ ከታለፈ በኋላ እንግዲህ የዋስትና ክርክሩ እንደ አዲስ ነው የተነሳው። ከዚህ በተጨማሪም እነሱን ይዟቸው የቀረበው መርማሪ ፖሊስ ለጊዜ ቀጠሮ መጠየቂያ መዝገቡ ምክንያት ነው ያለውን በድጋሚ አስረዳበት ሁኔታ ነበር። ትክክል ነው። በድጋሚ ያስረዳበት ሁኔታ ነበረ። ምክንያት ያለው አንደኛ ከእጃቸው የተያዘ ሞባይል አለ። በዛ ሞባይል ላይ የተለዋወጡት መልእክት ምን እንደሆነ ለፎረንሲክ ልከን አላስመረመርንም ወይም ለማስመርመር እንፈልጋለን የእሱ ውጤት መጠበቅ አለብን የሚል ነው። ሁለተኛ ዛሬም የተከሳሾችን ወይ የተጠርጣሪዎችን የአስር ጣት አሻራ አልተቀበልኩም፣ እሱም መቀበል እፈልጋለሁ የሚለው በክርክር ይዘት ደግሞ በሶስተኛ ጊዜ ደረጃ ያነሳው ከተቀበልኳቸው ምስክሮች ተጨማሪ ምስክሮችንም መቀበል ቃል መቀበል እፈልጋለሁ። ስለዚህ ቢለቀቁ ማስረጃ ያጠፉብኛል የሚል ክርክር ነው ያነሳው። አድርገዋል፣ ፈጽመውታል ብሎ ለጥርጣሬ ያነሳው የክስ መነሻስ ዛሬ ተመሳሳይ ነው ከትላንቱ ጋር፣ በኔ በኩል ተመሳሳይ ነው። ትላንትም በጓደኞቹም በችሎት ተነገረ የተባለ የወንጀል ድርጊት በኋላም ምን ናት ላይ ፈለቀን ሳሶ የሚገኝበት ስድስተኛ ፖሊስ አለ ድረስ ሄጄ ፖሊስ ተናገረ ያለውን ነገር እንደገለጸልኝ፣ ተመሳሳይ ነገር በዚሁ በአዲስ አበባ ስቴዲዮም አካባቢ በሚገኘው ጋሊበላ ሬስቶራንት ውስጥ እነዚሁ ሶስት ጓደኛማቾች ቁጭ ብለው ቢሾፍቱ ስለተፈጸመው ሁኔታ መወያየታቸው እና ሲወያዩ ለተፈጸመው እልቂት ወይም ለተፈጸመው የስለት መጣት መንግስት ተጠያቂ ነው እያሉ ድምፃቸውን ከፍ አድርገው ሲወያዩ ሲነጋገሩ ነበር የሚል ነው። በእርስዎ በኩል ምን መከራከሪያ ያቀረቡ? በእኛ በኩል እንግዲህ አንደኛ ሲጀመር ተፈጸመ የተባለው ድርጊት ወንጀል ለመኖሩ ወይ ወንጀል ድርጊት ለመኖሩ የሚያሳይ በቂ ምክንያት የለም። ሰዎች ላይንም ሆነ ጓደኞች የተያዙት ወንጀል ለመሳታቸው በቂ ሁኔታ ሊያስጠረጥር የሚችል ምክንያት በሌለበት ነው ነው አንዱ ወንጀል ባለሆነ ጉዳይ ሰው መታሰር ስለሌለበት። ሁለተኛ ይህን የሚያሳይ አለ የሚባል ከሆነ እንኳን ጉዳዩ የዋስትና መብት የሚያስከለክል አይደለም፣ የለም ከህግ አንጻር ሁለተኛ። ናትናይን ሆነ ሌሎች ተከሳሾችም የመንግስት ሰራተኞች ናቸው፣ በቂ አድራሻ ያላቸው ናቸው፣ በዋስ ሊለቀቁ ሊጠፉ ይችላሉ ተብለው የሚገመቱ አይደሉም የሚል ነው። ቀሩ ሶስተኛ ቀሩ የተባሉትም ምርመራዎች ቢሆኑ እነሱ ውጭ ሆነው ሊከናወኑ የሚችሉ ናቸው የሚል ክርክር ነው ያቀረብ ነው። ፍርድ ቤቱ ምን ውሳኔ ሰጠ? ፍርድ ቤቱ እንግዲህ እነዚህ ግራ ቀኝ ከሰማ በኋላ በአንድ በኩል ሦስቱም የፍር አምስት ሺህ ብር ዋስ ጠርተው በነገው ዕለት እንዲፈቱ አዟል። በሌላ በኩል ሪፖርቱን በተቀጣሪዎች ከሀገር ውስጥ እንዳይወጡ ለኢሚግሬሽን መስሪያ ቤት ትዛዝ ሰጥቷል። ሶስተኛ ነገር በዛሬው ዕለት ፖሊስ አሁንም መውሰድ እፈልጋለሁ፣ አልወሰድኩም ያለውን የተከሳሾችን የአስር ጣት አሻራ መውሰድ እንደሚችል በሚል ነው ትዛዝ የተሰጠው። ይግባኝ ተጠይቆባቸዋል ዛሬ ፍርድ ቤት ቀርበዋል የሚል ሰምተን ነበር። ትክክል ነው። ቀደም ከሰዓት በኋላ ወደ ስለላ ሰዓት ከተማራ በኋላ ጓደኞች ደውለው ቁጥሩን ተከሳሾች እንደገና ከሰዓት በኋላ ስምንት ሰዓት አካባቢ ወደ ደረዳ ከፍተኛ ፍርድ ቤት እንደወሰዷቸው እና በኋላም ምክንያቱ ሲያጣሩ ፖሊስ የስር ፍርድ ቤቱ በሰጠው ትዕዛዝ ላይ ይግባኝ ብሎ እዛ እንደወሰዷቸው ነው የተነገረኝ። ከዛም በኋላ በተለይ ናትናኤል ፈለቀ ጠበቃ ይዘን በሌለበት ጉዳይ ሊታይ አይገባም በማለቱ ፍርድ ቤቱ ይህንን ተቀብሎ በነገ ውለት እኔ በተገኘበት ያው ጠበቃው በተገኘበት ጉዳዩ እንዲታይ ለነገ ደግሞ ከፍተኛ ፍርድ ቤት ተቃጥሏል። እንግዲህ የምትከታተሉት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ሬዲዮ አስቀድመን ልናቀርብላቸው የነበረውና በቴክኒክ እክል ምክንያት ያላቀረብነው ነው ዘገባ ነው። ማንኛውም ክፍል ከምንም በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ የኢትዮጵያ የሃይማኖት ጉባኤ አሳስቧል። ጉባኤው በወቅቱ የሀገሪቱ ሁኔታ ላይ ባወጣው አቋም ከሁሉም በላይ ኃላፊነት ያለበት መንግስት በመሆኑ ባርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ ጠይቋል። ህዝቡም ከጥላቻ ከአድማና ከሁከት እንዲርቅ ጥያቄውን በሰላማዊ መንገድ እንዲያቀርብ ጥሪ ያስተላልፈዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል። ሰላምህን ለሀገራችን ለኢትዮጵያ እንድትሰጥ ህዝቦቿን እንድትጠብቅ በፍቅር በሰላም መኖር أن اللي هي، ከሀገሪቱ ህዝብ ከ97 ከመቶ በላይ የሚሆነውን እንደሚወክሉ የሚገልጹ ዋና ዋና ሃይማኖቶች የተሰባሰቡበት ነው የኢትዮጵያ የሃይማኖት ተቋማት ጉባኤ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ሰባተኛ ቀን አድቬንቲስት ቤተ ክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተ ክርስቲያንና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ናቸው። አባላቱ በጋዜጣዊ መግለጫው ላይም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትሪያርክ ጽወ ቅዱስ አቡነ ማትያስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስና ሌሎችም ተገኝተዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ዘሪሁን ደጎ የተነበበው መግለጫ ለሁሉም ወገኖች ጥሪ የቀረበበት መልእክት የተላለፈበት ነው። የሰው ህይወት እንዳይጠፋ መንግስትም ለውይይት ዝግጁ እንዲሆን ጠይቋል። በሀገራችን የተለያዩ አካባቢዎች የተከሰተው ግጭት ለማርገብም ሆነ ሀሳብ ለመግለጥ በሚደረግ ጥረት ማንኛውም ክፍል ከምንም ነገር በላይ ለሰው ሕይወት ከፍተኛ ጥንቃቄ እንዲያደርግ እናሳስባለን። ሁለት የሀገራችን መንግስት በሀገር ጉዳይ ያገባናል ከሚሉ አካላት ሁሉ ጋራ በመነጋገር የህዝቡን ብሶትና ጥያቄ በአግባቡ እንዲያደምጥና ፈጣን ምላሽ እንዲሰጥ እንጠይቃለን። ሶስት በሀገራችን በተለያዩ አካባቢዎች በተከሰተው አለመግባባት ምክንያት ሕይወታቸውን ያጡና ንብረታቸው የወደመባቸው ዜጎች የሚቋቋሙበት ሁኔታ እንዲመቻች እንጠይቃለን። አራት ከተለያዩ የሀገራችን ክፍሎች የተወጣጡ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራንና የንግዱ ማህበረሰብ የሚሳተፉበት የሰላም ግብረ ኃይል በማቋቋም ብሔራዊ መግባባት፣ እርቅና የህሊና ፈውስ እንዲፈጠር ለምናደርገው ጥረት መንግስትና ህዝባችን አስፈላጊውን ድጋፍ እንዲያደርግ እንጠይቃለን። ከፍተኛው ኃላፊነት የመንግስት ቢሆንም ከዜጎችም የሚጠበቅ ነገር መኖሩን መግለጫው አመልክቷል። የተለያየ እምነት ተከታይ የሆናችሁ መንፈሳዊ ልጆቻችን በይቅርታና በምህረት እርስ በርሳችሁ ተቀባብላችሁ ለሰላምና ለሀገር ልማት እንድትቆሙ የሀገራችሁ ልጆች የሆኑትን ኢትዮጵያውያንን በሙሉ እንደ ወንድም ወንድምና እንደ እህት እንድትመለከቱ ከጥላቻ ከአድማ ከውከት እንድትርቁና ጥያቄያችሁን በሰላማዊ መንገድ እንድታቀርቡ አባታዊ ጥሪያችንን እናስተላልፋለን። ስድስት መሰረተ ልማቶች የሀገራችን ሀብት እንደመሆናቸው መጠን በዜጎቻችን ሁሉ ጥበቃና እንክብካቤ እንዲደረግላቸው እንጠይቃለን። ሰባት ከሁሉም በላይ አሁን በሀገራችን ያለው ግጭት ወደ ሰላም የመለወጥ ከፍተኛ ኃላፊነት ያለበት መንግስት ስለሆነ በአርቆ አስተዋይነትና አባታዊ መንፈስ ተገቢውን ሁሉ እንዲያደርግ እየጠየቀን ህዝባችንም ሀገራዊ ኃላፊነቱን በአግባቡ እንዲወጣ እናሳስባለን። ስምንት ከአገር ውስጥም ሆነ ከውጭ አገር ለህዝብ መረጃዎችን የምታስተላልፉ የመገናኛ ብዙኃን ማህበራዊ ድህረ ገጾች እና ግለሰቦች ህዝብን ወደ ጥላቻ፣ ግጭትና ሁከት ብሎም ክቡር የሆነውን የሰው ህይወት ወደ ማጥፋት ከሚመራ ማንኛውም እንቅስቃሴ እንድትቆጠቡ አጥብቀን እናሳስባለን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። የኢትዮጵያ ሃይማኖት ተቋማት ጉባኤ መሪዎችና የበላይ ጠባቂዎች መስከረም 26 ቀን 2009 ዓ ምት፣ አዲስ አበባ ኢትዮጵያ። የሃይማኖት መሪዎቹ ጥረት ጅምር ቢሆንም የአገሪቱን ጠቅላይ ሚኒስትርና የተቃዋሚ ፓርቲ መሪዎችን እስከ ማነጋገር ሊዘልቅ እንደሚችል የጉባኤው ዋና ጸሐፊ መጋቢ ዘሪሁን ደጉ አስታውቀዋል። ከእርሳቸው ጋር ያደረግኩትን ቃለ ምልልስ በሌላ ዘገባ እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ወደ ውይይት ነው የምናልፈው። በኢትዮጵያ በኦሮሚያ ክልል የተቀሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ቀናት ይቀሩታል። እንዲሁም በአማራ በኮንሶና በሌሎች የሀገሪቱ አካባቢዎች የተቀሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ህይወት መጥፋት ምክንያት እየሆነ ነው። ይህንንም ጉዳይ ዓለም አቀፍ ብዙሀን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ይገኛሉ። እሁድ ለት በቢሾፍቱ ሆራ ቅሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ህይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮች ሀገሮችን አስመልክቶ ከሶስት ምሁራን ጋር ተወያይቻለው። አቶ ሙልጌታ አረጋዊ የህግ ባለሙያ ናቸው። ዶክተር ደረሰ ጌታቸው በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ናቸው። ዶክተር ጸጋይ አራርሳ በሜልበርን ዩኒቨርሲቲ ህግ ፋካልቲ ሪሰርቸር ረዳት መምህር ናቸው። አቶ ሙልጌታ እየመለሱ ነበር የትናንቱ ውይይት የተቋረጠው። የዛሬው ከጥያቄው ይቀጥላል። ቀስ እያለን ወደ ሌሎችም ጉዳዮች እንመጣበታለን። ወደ አቶ ሙልጌታ ልመለስ ና አቶ ሙልጌታ በመግቢያችን ላይ ሲያነሱ ምላሹን ይሄ ነገር ወደዚህ እንዲያመራ ያደረጉት ምክንያቶች በርካቶች ናቸው፣ የኢሬቻውን ብቻ ነጥለን ማየት አንችልም ብለው ነበር ና እስካሁን ከተነሱት ጉዳዮችም ጨምረው እስቲ እነዛ ምክንያቶች ያሏቸው ምንድን ናቸው? ኦሮሚያ አካባቢ የተፈጠረው ችግር የቆየ ችግር ነው። በእኔ አመለካከት ተቀባይነት ያለው ልናውቀው ልንቀበለው የሚገባ ህዝቦች ለመብታቸው የሚያደርጉት ግል ነው ብዬ ነው እኔ የማስበው። መንግስት ይህ ችግር ከመጀመሪያ ጀምሮ ቆይቷል። አንድ አመት የሆነው ነው እንግዲህ በግልጽ ከወጣ ማለት ነው። እንግዲህ አንድ አመት በፊት ብቻ የተጀመረ አይመስለኝም። ሁሌ የነበረ ችግር ነው። የመብት ችግር ኢትዮጵያ ውስጥ ሁሌ ያለ ችግር ነው። በኦሮሚያ መሬት ብቻ አይደለም። ለነገሩ በአጠቃላይ ኢትዮጵያ ውስጥ የመብት እጦት ችግር አለ። ሕግ የማክበር ችግር አለ። መንግስት ራሱ የፈጠረውን እራሱ የጻፈውን ሕገ መንግስት ያለ ማክበር ችግር አለ። እንዲያውም ሕገ መንግስቱን ያለ ማክበር ብቻ ሳይሆን ሕገ መንግስቱን ወደ መሳሪያነት ቀይሮ ሰዎችን የሚያጠቃበት እስከ መሆን ደረጃ የደረሰበት ሀገር ነው ኢትዮጵያ። ኦሮሚያ አሁን ለየት ያደረገው ምንድን ነው? አምና ከተጀመረው ተቃውሞ ጀምሮ እስካሁን አለማቋሙ ነው። እና ይሄ ተቃውሞ ሄደ ሄዶ አማራ ክልል እንደርሰዋል፣ ትግራይ ክልልም ገብተዋል። ምናልባት ብዙ ሰዎች ሲጠቅሱትም አልሰማው ነገር ይሄ ነው። ትግራይም ውስጥ ተቃውሞ አለ። ምክንያቱም እንዳልኩት የመብት ችግር ነው የተወሰነ ብሔረሰብ ወይም ብሔር ብቻ የሚያነሳው ችግር ሳይሆን አጠቃላይ ኢትዮጵያ ውስጥ የትም ቦታ ደቡብ ህዝቦችም ሳይቀር ችግሯል። ምንድነው? የዚህ ችግር ምንድን ነው? ስልጣን ላይ ያለው መንግስት ኤክሰርሳይዝ የሚያደርገው ስልጣን ገደብ ያለው ገደብ ስለሌለው ህዝቦች መብታችን እየተገፋ ነው ወይም መብታችንን መጠቀም አልቻለ ባሉ ቁጥር የሚሰጣቸው መልስ ምንድን ነው? መንግስት ውለታ እንደሚያደርግላቸው እና የሚሰጣቸውን ውለታ ተቀብለው በሱ ብቻ መኖር ያለባቸው አይነት ሲመስል መንግስት ስራውን መስራት ያልቻለበትና የህዝቦችን መብትና ነጻነት ኮምፕሊትሊ ዲስትሪ ጋር ያዳረገበት ሴናሪዮ የፈጠረው ችግር ነው ነው የምለው እና፣ ለምሳሌ ኦሮሚያ ስታይ ማስተር ፕላን ጋር ተያይዞ አሁን የተነሳው ጥያቄ ብታዩ፣ ኦሮሚያ ውስጥ መሬት እንደሚወሰድ፣ መሬት ባለስልጣናት እንደሚሸጡ፣ ሌላ ቀርቶ መንግስት እራሱ ተቀብሎታል፣ አምነዋል። ችግሩ ምንድን ነው? ኢትዮጵያ ውስጥ ያለው ችግር በአንድ ቃል ግለጻው ብትይ፣ ተጠያቂነት በሚለው ቃል አስቀምጠዋለሁ። ኢትዮጵያ ውስጥ የጎደለ ነገር ቢኖር ምንድን ነው ዋና፣ መንግስት አይጠየቅም ራሱ ችግር አለ ብሎ ካመነ በኋላ እንኳን ኮራፕሽን አለ፣ ሌቦች አሉ፣ የመንግስት ባለስልጣናት ስልጣናቸውን ለግላቸው ነው የሚጠቀሙበት ካለ በኋላ እንኳን እነዚህ እነማን ናቸው እነከሌ ናቸውና እጠይቃቸዋለሁ ሲል አሰሚው ወሬ ብቻ ነው። ከመንግስት ህዝቡ ምንድን ነው እየፈለገ ያለው ህዝቡ ምንድን ነው የሚጠይቀው ምንድን ነው ያለው ችግር የሚለው ነገር ሰምቶ ህዝቡ በሚጠይቀው መንገድ ሶሉሽን ሲሰጥ ስለማታይም ያ ችግር እየተጨፈለቀ እየታፈነ ሁሉም ነገር በወታደራዊ እና በጉልበት እፈታዋለሁ ብሎ ስለሚያስብ ያ ሁሉ እየተከማቸ እየተከማቸ መጥቶ ሰው ተስፋ ወደሚቆርጡበት ደረጃ አደረሰ ማለት ነው። ቢሾፍቱ ኢረቻ በዓል ላይ ያየሁት ምንድን ነው? እዚህ ቪዲዮ ላይ በዚያ ደረጃ ወጣቶች ሲደፍሩ በዚያ ደረጃ የመንግስት ወታደሮች ይዛያሉ፣ ምንም ፍርሃት ሳይሰማቸው እንደዛ ማድረግ መቻላቸውን የሚያሳይሽ ልጆቹ ተስፋ ቆርጠዋል እና እነዚህ ልጆች ጥቂት ናቸው እነዚህ ልጆች ነውጠኞች ናቸው፣ እነዚህ ልጆች ጸረ ሰላም ናቸው ብለሽ ዲስሚስ ማድረግ ፕሮብለሙን በጭራሽ አለመገንዘብ አንድ ስታንድ አለማድረግ ነው የሚያሳ በጣም አመሰግናለሁ አቶ ሙልጌታ። ወደ ዶክተር ደረሰ ነው የመጣው እንግዲህ። ዶክተር ጸጋይም አቶ ሙልጌታ የሚያነሱትን ሀሳብ ሰምተዋልና፣ መንግስት እነዚህን በህዝብ የሚመጡትን ተቃውሞዎች በየትኛውም መልኩ ተቃውሞዎቹ ይምጡ እያስተናገደበት ያለው እየፈታበት ያለው መንገድ እንዴት ነው የሚገመግሙት? እኔ የጽዮን የነጻነትና የዲሞክራሲ እጦት ያመጣው ችግር ነው ኢትዮጵያ ውስጥ ያለውን ችግር ብዬ ነው ማም ነው ከዛ ልጀምር። ምክንያቱም መንግስት ራሱ በህዝብ የተመረጠ መንግስት ነው ወይ አሁን መንግስት እንደዚህ አድርጎ ምላሽ ሰጠ፣ መንግስት የህዝቡን ጥያቄ አልመልሳለ፣ መንግስት የህዝቡን ችግር በወጉ አላስተናግዳለ ብለን ስንል ብዙ ጊዜ ይሄ መንግስት ራሱ በህዝብ ይሁንታና በህዝብ ፈቃደኝነት በስልጣን ላይ እንደተቀመጠ አስዩም እያደረግን ይመስለኛል። አይ አይደለም የአገሪቱን ሀገረ መንግስቱን መዋቅር በሙሉ በእጁ ጠቅልሎ ስለያዘ ስቴት የሚባለውን ነገር በእጁ ስለያዘ በሱ ብቻ መንግስት እንበለው የህዝብ ይሁንታና ፈቃደኝነት ባይኖርም ሌጂትመሲ ባይኖረው መንግስት ይሁን እንበለው ብለን ካልን በዛ መስማማት እችላለሁ ይሄዳለሁ በሱ ስለዚህ መንግስት ብለን እንቀጥል ግን ይሄ መንግስት ትልቁና መሰረታዊ ችግሩ ከኢትዮጵያ ህዝብ ጋራ ከኦሮሞም ህዝብ ጋራ ከአማራ ክልል ካለውም ህዝብ ጋራ ከከተሜውም ከገጠሩም ባለ አገር ካለው ጋር የሚያጋጨው ዋናው ነገር ምንድን ነው? ብለይ ስቲ በህገ መንግስቱ ላይ ራሱ በጻፈው ህገ መንግስት ላይ የዜጎችን የሰብአዊና ዴሞክራሲያዊ መብቶች የማከብር መንግስት ነኝ። እያንዳንዱ ዜጋ በነጻነት የማሰብ የመናገር የመሰብሰብ ሙሉ የሆነ የሲቪል የፖለቲካና የኢኮኖሚ መብቶች አሉ። ይህ ምንን ይጠቀልላል? የሚወደውን ፓርቲ የመሾም በምርጫ የማይፈልገውን መንግስት የማውረድ በምርጫ ሙሉ ዴሞክራሲያዊ መብት። እሺ ዶክተር ደረሰ እንግዲህ እነዚህን በኋላ ላይ እንመጣበታለን እና ያነሳነውን ሀሳብ ተከትለን ይዘን እንድንሄድ ወደ ዶክተር ጸጋይ ልምጣ። እስካሁን ያነሳናቸው፣ እናንተ የሚያነሳችኋቸው፣ እንደዚሁም ደግሞ ስንዘግባቸው የቆየናቸው ጉዳዮች የሚያሳዩት በርካታ ችግሮች በኢትዮጵያ ውስጥ መኖራቸውን ነው። በእርስዎ በኩል ምን ሊከሰት ይችላል፣ ካሁን በኋላ ብለው የሚያስቧቸው ጉዳዮች አሉ? አጠር አድርገው ይግለጹልኝ። ምን ሊከሰት ይችላል? እኔ ብዙ ስጋት አይደለም የሚሰማኝ፣ ተስፋ ነው የሚታየኝ። ምክንያቱም ለብዙ ጊዜ የመሰማት እጦት ያጋጠመው ህዝብ አሁን ተወያዮቼ እንዳነሱት የመብት እጦት ችግር፣ መንግስት ተጠያቂነት አለመኖር ችግር የተቀባይነት ፖለቲካዊ ተቀባይነት ማጣት ችግር እነዚህ እነዚህ ዋና ችግሮች ናቸው፣ መሰረታዊ ችግሮች ናቸው። ልክ ነው። እነዚህ አንድ ላይ የፈጠሩት ነገር ህዝብ መስማት አለመቻሉ ነው። ለንግግር እንዲመቸን ግን ያው መንግስት ብለን ኢህአዴግን ነው የምንጠራው እና ኢህአዴግ ህዝብን የመስማት መሰረታዊ ችግር አለበት። አሁን እንግዲህ እነሱ ነገሮች ዶክተር ጸጋይን አቋርጦት ነው ወደዛልመጣው ስጋቶቹን ከዛ በኋላ ሄዳለን ልናገር ነው። ይሄ ወታደራዊ የሆነ ምላሽ የፈጠራቸው ትልቅ ክፍተት አለ። ውይይቱ አላበቃም። አድማጮች፣ የዚህን ውይይት የመጨረሻ ክፍል ቅዳሜ ምሽት በሚኖረው ፕሮግራማችን ይቀርባል። ሙሉንም ደግሞ በድረ ገጻችን እና በፌስቡክ ገጻችን ማግኘት ትችላላችሁ። በተጨማሪም ለሚነሱት እያንዳንዱ ጥያቄዎች ላይ የኢትዮጵያ መንግስት ምላሽ ለማካተት በኢትዮጵያ መንግስት በኩል ተወያይ ለማግኘት ያደረግነው ጥረት የመንግስት ቃል አቀባይ አቶ መሐመድ ሰይድ ስብሰባ ላይ መሆናቸውን በመግለጻቸው ማካተት አልቻልንም። ነገር ግን ውይይቱ እንደተጠናቀቀ የኢትዮጵያ መንግስት ምላሽ አካተን እንዲሁም የእናንተን አድማጮች ውይይቱን ተከታትላችሁ የሚሰጡትን አስተያየት ጨምረ በሌላ ጊዜ ውይይቱን እንቀጥላለን። አድማጮች የምሽቱ የጋቢና ቪኤ ዝግጅት በዚሁ ተጠናቋል። በፌስቡክ አት ቪኤ አማሃሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሶ፣ በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማእግዜር ነን። ዝግጅታችንን ሲያቀነባብርልን የቆየው ሞክቤል ያበረው ነው። ጉዞቸው የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ በጀመርነው ሙዚቃ